ትኩረት በአፍሪካ በትልቆቹ ሐይቆች፣ በምትገኘው ቡሩንዲ ውስጥ የታየውና አሁን ጥቂት ጋብ ያለ የሚመስለው ውዝግብ በወቅቱ ምን ሁኔታ ላይ ይገኛል የሚለው ጉዳይ ዛሬም የፖለቲካ ተንታኞችን እያነጋገረ ነው። በቡሩንዲ ሁከቱ ጨርሶ ያበቃ ቢመስልም ችግሩ ጨርሶ አለመወገዱን ነው ጠበብት የሚያስጠነቅቁት። የቡሩንዲ ፕሬዝዳንት ፒየር ንኩሩንዚዛ ባለፈው ሚያዚያ ወር የሀገሪቱን ሕገ መንግስት ሽረው ለሦስተኛ ዘመነ ሥልጣን እንደሚወዳደሩ ባስታወቁበት ጊዜ በሀገሪቱ ተቀስቅሶ የነበረው ግጭትና ሁከት አሁን አብቅቶ መረጋጋት የሰፈነ እንደሚመስል የአፍሪቃ ህብረት ዲፕሎማት ካሲም ባምባ ገልጸዋል። የቡሩንዲ ሁኔታ በወቅቱ የተረጋጋ እንደሚመስል ለመናገር እፈልጋለሁ። መረጋጋት አለ ቢባልም ሰዎች አሁንም ይገደላሉ። እርግጥ ቁጥራቸው እንደ በፊቱ ብዙ ባይሆንም፣ በተለይ የመንግስት ተቃዋሚዎች በሚኖሩባቸው አካባቢዎች ላይ ጠንካራ እርምጃ ይወሰዳል። አንዳንድ ወጣቶች በጸጥታ ኃይላት ይታገታሉ። እድል ቀንቷቸው ካልተለቀቁ በስተቀር አልፎ አልፎ አስክሬናቸው የሆነ ቦታ ተጥሎ ይገኛል። ዲፕሎማቱ ካሲም ባምባ ይህንን ያስታወቁት የጀርመናውያኑ የሃይንሪሽ በል የፖለቲካ ጥናት ተቋም ከዶይቸ ቬለና ከኔትወርክ አፍሪካ ጋር በመተባበር ሰሞኑን በበርሊን በቀውስ አፋፍ ላይ ለምትገኘው ቡሩንዲ ሰላማዊ መፍትሄ የማስገኘት እድል ይኖር ይሆን በሚል ርዕስ ባዘጋጀው የውይይት መድረክ ላይ ነበር። እንደሚታወሰው በቡሩንዲ እንደ ጎርጎሪዮሳውያኑ የዘመን ቀመር ከሚያዝያ 2015 ዓ ምህረት በኋላ በቀጠሉት በርካታ ወራት በተካሄደው ደም አፋሳሽ ሁከት ቢያንስ 400 ሰዎች ተገድለዋል፣ 3500 ታስረዋል፣ እንዲሁም ከ220 ሺህ የሚበልጡ ወደ ጎረቤት ሀገራት ሸሽተዋል። ከውጭ ለሚመለከተው የቡሩንዲ ሁኔታ የተረጋጋ ቢመስልም ውዝግቡ ውስጥ ውስጡን እንደቀጠለ ያስጠነቀቁት በበርሊኑ የውይይት መድረክ የተሳተፉ አንዳንድ ጠበብት በሀገሪቱ በቅርቡ ሰላም የሚወርድበት እድል ዝቅተኛ መሆኑን ይናገራሉ። እርግጥ ያለም አቀፉን ማህበረሰብ እውቅና ያላገኙት ፕሬዚደንት ፒየር እንኩሮንዚዛ የሚመሩት የቡሩንዲ መንግስት በአሁኑ ጊዜ በመላ ሀገሪቱ የሰላም ድርድር የሚመራ አንድ ኮሚቴ አቋቁሟል። ይሁን እንጂ የኮሚቴውን ውጤታማነት እንደ ጋዜጠኛ ቦብ ሩጉሪካ ብዙዎችም ተጠራጥረውታል። ይህ ውይይት በማንና ማን መካከል ነው የሚካሄደው? ምክንያቱም ብዙዎቹ ተቃዋሚዎች በሙሉ በስደት ላይ ነው የሚገኙት። ዋናዎቹ የሲቪል ማህበረሰብ መሪዎች በስደት ላይ ናቸው። ራዲዮ ፕብሊክ አፍሪኬን የተባለው የግል ራዲዮ ጣቢያ የቀድሞ ዋና ስራ አስኪያጅ ቦብ ሩጉሪካ የቡሩንዲ መንግስት ደህንነትን ክትትል ሸሽቶ ወደ ብራስልስ የተሰደደው ባለፈው ዓመት ነበር። ካሲም ባምባም የሚደራደር ተቀናቃኝ ወገን በሌለበት መንግስት ብቻውን ድርድር ሊመራ አይችልም የሚለውን የሩጉሪካን አባባል ይጋሩታል። የተለያዩትን የቡሩንዲ ማህበረሰብ ክፍሎችን በጠቅላላ የሚያሳትፍ ድርድር ከሀገሪቱ ውጭ ሊካሄድ እንደሚገባ በተደጋጋሚ የቀረበውን ሀሳብ የቡሩንዲ መንግስት ውድቅ እንዳደረገው የአፍሪቃ ህብረት ዲፕሎማት ካሲም ባምባ አስታውቀዋል። ብዙ የቡሩንዲ ሕዝብ ዓለም አቀፉ ማህበረሰብ አንድ ሰላም አስከባሪ ጓድ ወደ ሀገሩ እንዲልክለት ተስፋ ቢያደርግም በቡሩንዲ ውዝግብ ላይ በተደጋጋሚ የመከረው የተባበሩት መንግስታት ድርጅት ጸጥታ ጥበቃ ምክር ቤት ባለፈው አርብ አንድ የፖሊስ ኃይል ወደዝችው የምስራቅ አፍሪቃ ሀገር ለመላክ መወሰኑ ቅር እንዳሰኘው ጋዜጠኛ ቦብ ሩጉሪካ አመልክቷል። በተባበሩት መንግስታት ድርጅት የቡሩንዲ አምባሳደር አልበርት ሺንጌሮ በሰጡት መግለጫ መሰረት ወደ ቡሩንዲ የሚላኩት ፖሊሶች ቁጥር በሀያና በሰላሳ መካከል ብቻ በመሆኑ ዓለም አቀፉ ማህበረሰብ የፖሊስ ጓድ ለመላክ የያዘው ዕቅዱ ሀገሪቱን በማረጋጋቱ ረገድ ትልቅ ሚና ይኖረዋል የሚል ተስፋ እንደሌለው ጋዜጠኛው ሩጉሪካ ገልጿል። ምክንያቱም ይኸው ንዑሱ የፖሊስ ጓድ የተወሳሰበውን የቡሩንዲን ውዝግብ ማስወገድ የሚችልበት አቅም አይኖረውም። ይሁን እንጂ በበርሊኑ የውይይት መድረክ የተሳተፉት ፖሊቲክ ኡንቨሰንሻፍት የተባለው የጸጥታ ጥናት ተቋም ባልደረባ ጀርመናዊቷ ክላውዲያ ዚሞንስ እንዳስረዱት ዓለም አቀፉ ማህበረሰብ ወደ ቡሩንዲ አንድ ሰላም አስከባሪ ጓድ የማይልክበት ምክንያት ምንም እንኳን በቡሩንዲ ሁከቱ አሁንም ውስጥ ለውስጥ መብላላቱን ቢቀጥልም በሀገሪቱ እንደ ጎርጎሪዮሳውያኑ የዘመን ቀመር በ1994 ዓ.ም የተነሳው አይነቱ የጎሳ ጭፍጨፋ ዳግም ይፈጠራል የሚል ስጋት ስለሌለው ነው። በመሰረቱ ሰፊው የቡሩንዲ ህዝብ ራሱን ጎሳን መለኪያ ባደረገ መስመር ለማደራጀት ፈቃደኛ እንዳልሆነ በግልጽ እያሳየ ነው። ይህ ግን በተለይ በቡሩንዲ የእርስ በርስ ጦርነት ወቅት ስለተፈጠረው ልዩነት ተወያይቶ ሐቀኛ እርቀ ሰላም በመፍጠሩ ረገድ ባለፉት አስር ዓመታት አንዳችም ስራ አለመስራቱ ሲታሰብ ጎሰኝነት በወቅቱ አንዳችም ሚና አይጫወትም ማለት አይደለም። እርግጥ የጎሳው ጥያቄ ሀገሪቱ ለምትገኝበት ቀውስ አንዱ ምክንያት ቢሆንም በጀርመን ፌዴራዊ ምክር ቤት ቡንድስታግ የተወከለው የተቃዋሚው የአረንጓዴዎቹ ፓርቲ እንደራሴ ወይዘሮ ኮርዱላ ሹልስ አሽ እንደሚሉት አንድ ንዑስ የገዢው መደብ ክፍል ብቻ ከሀገሪቱ ፖለቲካና ኢኮኖሚ ተጠቃሚ መሆኑ ለቀውሱ መባባስ ሰፊ ድርሻ ማበርከቱ ሊረሳ አይገባም። ሹልስ አሽና አንዳንድ የጀርመናውያኑ ምክር ቤት እንደራሴዎች በቡሩንዲ ስለተነሳው ውዝግብ የራሳቸውን አስተያየት ለመያዝ በ2015 ዓ ም መጨረሻ ላይ ወደዝችው ሀገር ተጉዘው እንደነበር የሚታወስ ነው። በዚያን ጊዜ ከቡሩንዲ የምክር ቤት አቻዎቻችን ጋር ተወያይተናል እና የሚያስገርመው ያኔ ሁሉም ያጎሉት በወቅቱ የጎሳ ጥያቄ ውጥረት አለመፍጠሩን ነበር። የቡሩንዲን ውዝግብ ላንዴና ለመጨረሻ ጊዜ ለማብቃትም ሁሉን ከሚያሳትፍ የሰላም ድርድር እየተሻለ ሌላ አማራጭ እንደሌለ ያስረዱት የጀርመናውያኑ የአረንጓዴዎቹ ፓርቲ እንደራሴ ኮርዶላ ሹልስ አሸ አስረድተው የአውሮጳ ህብረት ከአፍሪቃ ህብረት ጋር በመተባበር በቡሩንዲ ላይ ጫና እንዲያሳርፍ አሳስበዋል በቅርቡ በቡሩንዲ ሰላም ካልወረደ በስተቀር በዚችው የትልቆቹ ሐይቆች አካባቢ ሀገር ውስጥ አዲስ ግጭትና ሁከት የሚፈነዳበት ስጋት ከፍተኛ ነው በሚል በተሰነዘረው ሀሳብ ላይ በበርሊኑ የውይይት መድረክ የተሳተፉት የፖለቲካ ተንታኞችና ፖለቲከኞች በጠቅላላ ተስማምተውበታል። መንበሩን በርሊን ላይ ያደረገው ፖሊቲክ ኦንድ ቪስንሻፍት የተሰኘው የፖለቲካ ጥናት ተቋም ተንታኝ ክላውዲያ ዚሞንስ በውይይቱ መድረክ ማብቂያ ላይ እንዳስጠነቀቁትም የቡሩንዲን ውዝግብ በዘለቄታ ማስወገድ ካልተቻለ ሀገሪቱ ትልቅ አደጋ ላይ የምትወድቅበት ጊዜ ሩቅ አይሆንም። Auch wenn es jetzt gerade sehr ruhig im Land ist, heißt es noch gar gar nicht, dass es das, ja, ein Hoch auch wird